ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 1 2015 ዓ ም ዝግጅታችን ጀመረ። ዛሬ በኢትዮጵያ ዘመን አቆጣጠር አሮጌውን 2014 ተገባዶ አዲሱ 2015 ጀምሯል። አዲሱ ዓመት ተፈጥሮም ጭምር የሚለወጥበት ወረሃ ክረምት አልፎ አዝመራው የሚያበብበት፣ የደፈረሱ ወንዞች የሚጠሩበት፣ መስኮች ባደይ አበባ የሚያጌጡበት ወቅት ነው። በኢትዮጵያም ሆነ በመላው ዓለም በዓሉን እያከበራችሁ ላላችሁ ኢትዮጵያውያን በሙሉ እንኳን ለአዲሱ ዓመት አደረሳችሁ። በምሽቱ መሰናዷችን በዓሉን የሚመለከቱ የተለያዩ መሰናዶችን አዘጋጅተናል። በ2015 እንግዲህ እግዚአብሔር ቢረዳን ይሄ በሀገር ላይ ያለው ጦርነት በማንኛውም አማራጭ ሁሉም ሰላም ቢሆን በጣም እመኛለሁኝ። ያው የተሻለ ነገር ይሄ ችግራችን ተቀርፎ የተሻለ ነገር ይመጣል ብዬ አስባለሁ። የዘመን መለወጥ አስመልክቶ ተስፋና ስጋታቸውን ካጋሩን መካከል ነው የሰማችሁት። ከዜና በኋላ በስፋት እንመለስበታለን። በዚህ አሜሪካን አገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አዲሱን ዓመት እንዴት እንዳከበሩ የሚያስቃኝ መሰናዶም ይኖረናል። ሰላም ጤና ይስጥልኝ። ክቡራትና ክቡራን አድማጮች የዕለተ እሑድ መስከረም አንድ ሁለት ሺ አስራ አምስት ዓመተ ምህረት የዘመን መለወጫ ስርጭታችንን እነሆ ጀምረናል ከምሽቱ ዝግጅት ጋር አብረናችሁ የምናመሻው ስመኝሽ የቆየና እኔም ደረጀ ደስታንን በዓል በዓል ከሚሸቱ የተለያዩ ዜማዎች ጋር እያዋዛን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን እናንተም ከኛ ጋር ሁኑ አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም እንደምናመሻችሁ በመላው ዓለም ለምትገኙ ኢትዮጵያን በሙሉ እንኳን ለአዲሱ ዘመን 2015 ዓ ም አደረሳችሁ። ሀብታሙ ስዩም የምሽቱን አጫጭር ዜናዎች አሰማችኋለሁ። ኢትዮጵያውያን ከዓለም የዘመን አቆጣጠር ለየት ባለ ሁኔታ አዲሱን ዓመት በዛሬው ዕለት ተቀብለዋል። በሀገር ውስጥና ዩናይትድ ስቴትስን በመሰሉ ውጭ አገራት የሚኖሩ ዜጎችና ትውልድ ኢትዮጵያውያን የአሮጌውን ዘመን መሸኘት፣ የአዲሱን ዘመን ጀመር በሚያመላክቱ ባህላዊ ክንውኖች ቀኑን ሲያከብሩ ውለዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለህዝባቸው ባስተላለፉት የአዲስ ዓመት መልእክት ላይ የተሸኘውን 2014 ዓ ም እንደ ሀገር የተፈተንበት ዓመት ሲሉ ገልጸውታል። ጠላት ሲሉ የጠሯቸው ግንባር ፈጥረው ሀገሪቱን ያጠቁበት ገሚሶቹ በሀገር ውስጥ ንጹሐንን ለሞት ጭዳ ሊያደርጉ ጦር ያዘመቱበት፣ ገሚሶቹ ደግሞ በውጭ ዓለም አቀፍ ጫና በሚያሳድሩ መድረኮችና ሚዲያዎች አማካኝነት የቅጥፈት ዘመቻ ያጧጧፉበት ዓመት እንደነበረም በመልእክታቸው አትተዋል። በሌላ በኩል ተስፋን የሚያለመልሙ ድሎች የተመዘገቡበት መሆኑን በመጥቀስ ዓመቱም በምሬት ብቻ ሳይሆን በምስጋናም ጭምር መከበር እንዳለበት ጠቁመዋል። ኢትዮጵያ አዲሱን ዓመት የተቀበለችው ለአምስት ወራት ገደማ ጋብ ብሎ የቆየው በሰሜን የሀገሪቱ ክፍል ያለው ውጥረት እንደገና ባገረሸበት ማግስት ነው። የብዙሐንን ሕይወት የቀጠፈው የብዙ መሠረተ ልማቶችን ውድመት ያስከተለው ጦርነት ዳግም መቀስቀሱ ያስደነገጣቸው መሆኑን የገለጹት የተባበሩት መንግስታት ድርጅት ጸሐፊ አንቶኒዮ ጉቴሬዥ ከሰሞኑ ተፋላሚዎች በአስቸኳይ ተኩሱ እንዲያቆሙና ሰላማዊ አማራጭ እንዲፈልጉ ጥሪ ማቅረባቸው ይታወሳል። መሰረታቸውን በትግራይ ክልል ውስጥ አድርገው የኢትዮጵያ መንግስትና የአጎራባሽ ክልል ወታደሮችና ታጣቂዎችን የሚፋለሙት የትግራይ ኃይሎች በክልሉ ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል አማካኝነት በአዲሱ ዓመት ዋዜማ ለተባበሩት የመንግስታት ድርጅት ባደረሱት ደብዳቤ በተለያዩ ግንባሮች የተቀሰቀሰው ሰሞነኛው ጦርነት ቆሞ መሰረታዊ የእርዳታ አቅርቦት ወደ ትግራይ ክልል እንዲገባ እንዲደረግ ጠይቀዋል። የቅርብ ጊዜው ጦርነት ቀስቃሽ ማን ነው በሚለው ጉዳይ ተፋላሚ ወገኖች አንዳቸው አንዳቸውን ይከሳሉ። ይህ በእንዲህ እንዳለ የዛሬ ዓመት በፕሬዚደንት ጆ ባይደን ቀጥታ ትዕዛዝ ኢትዮጵያ ውስጥ የተኩስ ማቆም ላይ እንዳይደረስና ሰብአዊ ቀውስ እንዲባባስ በማድረግ ተሳትፏላቸው በተባሉ ግለሰቦች ላይ የተላለፈው ማዕቀብ እንዲራዘም ዩናይትድ ስቴትስ መወሰኗ ተሰምቷል። ዩናይትድ ስቴትስ የዛሬ 21 ዓመት በሺዎች የሚቆጠሩ ዜጎቿን ያጣችበትን የአውሮፓውያኑን መስከረም 11 ጥቃት ስትዘክር ውላለች። ፕሬዚደንት ባይደን ቀኑን በማስመልከት ለሕዝባቸው ንግግር አድርገዋል። የአበባ ጉንጉንም ከጥቃቱ ስፍራ መካከል አንዱ በሆነው የአሜሪካ መከላከያ ሰራዊት መናገሻ ፔንታገን አኑረዋል። በ2001 የአውሮፓውያኑ ዘመን ሽብርተኞች የንግድ አውሮፕላኖችን በመጥለፍና እንደ ሚሳይል በመጠቀም በኒውዮርክ የዓለም ንግድ ማዕከል ላይ በዋሽንግተን ዲሲ ፔንታገን ህንፃ ላይ እንዲሁም በፔንሳልቬኒያ ግዛት በሚገኙ ስፍራዎች ጥቃት አድርሰዋል። አልቃይዳ በፈጸመው በዚህ ጥቃት ወደ ሦስት ሺህ የሚጠጉ ሰዎች አልቀዋል። ዩናይትድ ስቴትስ እና አጋሮቿ በጸፋው በአፍጋኒስታን ላይ ጦርነት አውጀዋል። ከፕሬዚደንት ባይደን በተጨማሪ ቀዳማዊ መቤት ጂል ባይደን በሳንክስቪል ፔንስልቬኒያ፣ ምክትል ፕሬዚደንት ካመላ ሃሪስ እና ባለቤታቸው ወደ ኒውዮርክ በማቅናት የጥቃቱን ሰለባዎች በሚያስታውሱ ስነ ሥርዓቶች ላይ ተገኝተዋል። ዘገባው የአሶሺየትድ ፕሬስ ነው። በደቡብ አፍሪካ በአንድ ማዕድን ማውጫ አጠገብ የሚገኝ ግድብ ተሰንጥቆ የፈጠረው ጎርፍ ቤቶችና መኪናዎችን ሳይቀር ጠራርጎ እንደወሰደ ባለሥልጣናት ተናግረዋል። የማዕከላዊ ደቡብ አፍሪካ ባለሥልጣናት ነዋሪዎችን ከስፍራው የማውጣት ስራዎች እየተሰሩ እንደሆነ ጠቅሰዋል። ጆገርስ ፎንቴን በሚባለው ከተማ በተፈጠረው አደጋ የጭቃ ወንዝ ከማዕድን ማውጫ ስፍራው ተነስቶ የመኖሪያ ስፍራዎችን ሲያጥለቀልቅ የሚያሳዩ ምስሎች በሀገሪቱ ቴሌቪዥኖች ታይተዋል። በአጠቃላይ የደረሰውን ጉዳት የሚያጠና ቡድን ስራውን እንደጀመረም ተሰምተዋል። ዘገባው የፈረንሳይ ዜና አገልግሎት ነው። በስተ መጨረሻም የብሪታንያ መከላከያ ሰራዊት የዩክሬን ኃይሎች ካርኪቭ በተሰኘው የሀገሪቱ ክልል ከሩሲያ ወታደሮች ጋር በሚያደርጉት ፍልሚያ ድል እየቀናቸው መሆኑን አስታውቀዋል። መረጃዎች ሩሲያ ከስፍራው ጦሯን እያስወጣች መሆኑን እንደሚጠቁሙ፣ ነገር ግን ጦርነቱ ኩፒያንስክና ኢዚዩም በተባሉ ከተሞች መቀጠሉን መጠቆማቸው ተገልጿል። አድማጮች፣ ለምሽቱ የያዝንላችሁ ዜናዎች እነዚህ ናቸው። ከቀሪ ልዩ የበዓል መሰናዶች ጋር አብራችሁን ቆዩ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 1 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት። ሆ ብለን መጣን ሆ ብለን ሆ ብለን መጣን ሆ ብለን እንዴት ነኝ ደሬ ልቀጥል እንዴ? ጥሩ ይዘሻል። እንግዲህ ሽልማቱን በኋላ እንተሳሰባለን። ያው ዛሬ በኢትዮጵያ የዘመን አቆጣጠር አሮጌው ዓመት ለአዲሱ ዓመት ቦታውን ያስረከበበት የወራት ሁሉ መጀመሪያ መስከረም አንድ ነው። አዎ ዛሬ ኢትዮጵያውያን በታላቅ ስሜት የሚያከብሩትና የሚዘክሩት የዘመን መለወጫ ቀን ነው። እንግዲህ ሁሌም በዓል ሲመጣ እንደሚደረገው በርካታ ሰዎች ዕለቱን ሰብሰብ ብለው ባህላዊ ምግቦችና መጠጦችን በማዘጋጀት ሕፃናት አበባየዎች ብለው በመጨፈር እና አባቶችና እናቶች በመመረቅ ሲያከብሩት ቢውሉም በዛው ልክ ደግሞ ቀደም ባሉት ዓመታት የጀመሩ ግጭቶች፣ ሞት እናም ከቤት ንብረት መፈናቀል አሊያም ደግሞ የኑሮ ውድነት ተጭኗቸው ያሳለፉ በርካቶች ናቸው። ልክ እንዳለፈው ዓመት ሁሉ ኢትዮጵያውያንም ይህንን ዓመት እየተቀበሉ ያሉት እንዲህ ባሉ ምስቅልቅል ስሜቶች ነው። ባለፉት ጥቂት ቀናትም በኢትዮጵያ የሚገኙ ዘጋቢዎቻችን በአገሪቱ የተለያዩ አካባቢዎች እየተዘዋወሩ የበዓሉን ድባብ እንዲሁም ህብረተሰቡ ያለውን ተስፋና ስጋት ሲያስቃኙን ነበር። ለዛሬም ከተለያዩ አካባቢዎች የተሰባሰቡ አስተያየቶችን ይዘናል። ወደዛ ከማለፋችን በፊት ግን እንደተከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአዲስ ዓመት ልዩ መሰናዷችንን ነው የምናስተናግዳችሁ። ስመኝሽ የቆየና ደረጀ ደስታ ነን። በነገራችን ላይ ስመኝሽ ኢትዮጵያውያን አዲስ ዓመትን ሲያከብሩ፣ አሜሪካውያን ደግሞ አልቃይዳ በዩናይትድ ስቴትስ ያደረሰውን ጥቃት ሲያስቡ ውለዋል። አዎ እንደ አውሮፓያን አቆጣጠር በ2001 ዓ.ም በኒውዮርክ የዓለም የንግድ ማዕከል መንታ ሰማይ ጠቀስ ህንፃዎች ወይም ትዊን ታወርስ፣ አርሊንግተን ቨርጂኒያ በሚገኘው የዩናይትድ ስቴትስ የመከላከያ ሚኒስትር ህንፃ ፔንታገን እና በፔንሲልቬኒያ ቫንክስቪል ላይ በደረሰው የሽብር ጥቃት ከሶስት ሺህ በላይ ሰዎችን ህይወት ያጠፋ ሲሆን በርካታ ኢትዮጵያውያንም በዚህ ጥቃት ህይወታቸው አልፏል። በዛን ዓመት በነበረው አዲስ ዓመትም ኢትዮጵያውያን ቤተሰቦች በመሪር ሀዘን ውስጥ አሳልፈዋል። በዚህ ጥቃት ቤተሰቦቻቸውን ላጡ መጽናናትን እየተመኘን በቀጥታ የምናልፈው ዘጋቢያችን ገልሞ ዳዊት የተለያዩ ሰዎች ከአዲስ ዓመት መምጣት ጋር ተያይዞ ያላቸውን ስሜት ጠይቆ ወደ አሰናዳው ዝግጅት ነው። መልካም አዲስ ዓመት። ወጣቱ እንደሳበራ በንግድ ስራ የሚተዳደር የአዳማ ከተማ ነዋሪ ነው። ስላለፈው የኢትዮጵያ 2014 ዓ.ም እንዲህ ሲል ይናገራል። የሀገራችን ውስጥ አለመረጋጋት ነጋዴውን በትክክል ነግደ ወደዛ ወደዛ ሄደ ሰርተ ለመኖር በጣም የተለያየ የዶላር መጨመር የተለያየ ነገሮች ሲያስቸግሩ ነበሩ። እንደዛውም ነገር ደግሞ የሀገሪቱ ፖለቲካ አለመረጋጋት ስላለ እንደምትፈልገው ከአንድ ቦታ ወደ አንድ ቦታ ሂደ ሰርቴ ለመኖር መንገዶች ይዘጋሉ፣ የተለያየ ነገሮች ይፈጠራሉ። ከአንድ ቦታ ወደ አንድ ቦታ ሂደ ሰርቴ እንዳንኑል ነው ሲያደርገን የነበረው። ስለዚህ እንደዛ ሆኖ ግን ያው እንደ እግዚአብሔር ፍቃድ ደግሞ ሰርቴን ወደ ዓመት ደርሴና። አቶ ስሳይ ደመቀም ሌላ ያናገርኳቸው የአዳማ ከተማ ነዋሪ ናቸው። በመንግስቱ ስራ እንደሚተዳደሩ ነው የገለጹት። በብዙ ውጣ ውረድ ውስጥ አሳልፈናል። እንደ ሀገርም የተፈተንበት ጊዜ ነው። ሀገር ደግሞ የግለሰቦች ስብስብ ነው። እኛ ደግሞ እንግዲህ እየወደቅንም እየተነሳንም አሳልፈነዋል። ታሪካዊ ጊዜ ነው። ሀገርንም የማዳን ጊዜ ነው። ችግርም ቢኖር እንደ ዓለም አቀፍም ነው እንደ ሀገርም የኛ ሀገር ምናልባት ትንሽ ባስ ሊል ይችላል። ይሄ ደግሞ የተለያዩ ሁኔታ የውስጥና የውጭ ሁኔታዎች ሀገራችንን የተለያዩ ተጽዕኖ ውስጥ ስላስገባት ከዛ የተነሳ ያው ስለምናውቅ ታግሰን አልፈነዋል። የግድ መታገስም አለብን ሀገር ነው። ከዚህም ያለፈ ብዙ ሀገሮች ደግሞ የፈረሱም አሉ። እኛ እስካሁን ድረስ ጥርሳችንን ነክሰን ሀገራችን እንዳትፈርስ ሁሉም ሕዝብ እየተባበረ እየሰራ ነው። ስለዚህ ጥሩ ነበረ፣ ተፈትነናል። ፈተናውን ደግሞ ያለፍንበት ጊዜ ነው። አሉላ ተጫነም በአዳማ ከተማ ላለፉት 12 ዓመታት በከተማ ታክሲ አሽከርካሪነት ሲያገለግል መቆየቱን ይናገራል። በቃ ሁለት ሺ አስራ አራት ያው ብዙ ችግሮችም ጥሩ ጎንም እንዳለው ብዙ ችግሮችም አሳልፈናል። የነዳጅ እጥረትም አለ፣ የታሪፍም ችግር አለ እና ያልተቀረፉ ብዙ ነገሮች አሉ። ያው ከባዱ ነገር የታሪፍ ችግር ነው። የምንሰራው እና የምንቀዳው ነገር አይመጣጠንም። ትክክለኛ ያለው ነገር ብለን የምንለው የታሪፍ ጉዳይ ነው። ነዋሪዎቹ ስለ አዲሱ 2015 ዓ.ም ም ሲናገሩም በ2015 እንግዲህ እግዚአብሔር ቢረዳን ይሄ በሀገር ላይ ያለው ጦርነት በማንኛውም አማራጭ ሁሉም ሰላም ቢሆን በጣም እመኛለሁኝ ያው የተሻለ ነገር ይህ ችግራችን ተቀርፎ የተሻለ ነገር ይመጣል ብዬ አስባለሁ። ትልቁ ነገር የታሪፍ ጉዳይ ነው። እሷ ነገር ተስተካክላ ጥሩ ጊዜ ብናሳልፍ ያው ያለውም የስፔር ችግር ስላለ እሱን ነገር ቢቀረፈልን ሰላም ነው ብዬ አስባለሁ። በነዳጅ በኩል ጥሩ ነው። የኔትወርክ ችግር ነው ያለ ነዳጅ ላይ ችግር የለም። ያው የኛ ናፍጣ ተጠቃሚናል ያለው ነገር ቤንዚንም ላይ ሰልፍም ነው ያው ሱሱ ነገር ቢቀረፍ ጥሩ ነው ብዬ አስባለሁ። ዋናው ነገር የታሪፍ ጉዳይ ነው። በዚህ አዲሱ ዓመት እንግዲህ 2015 ዓመት ስፔሻሊ የሀገራችን ሰላም እንዲመጣልን ነው የምፈልገው። ይሄ ሀገር ውስጥ ሰላም ከሌለ ማንኛውም ሰው ኖሮ መኖር አይችልም። አዳማ ብቻ ሰላም ስላለ አዳማዎች ሰላም ነው ብዬ መኖር አልችልም። የተለያየ ኤሪያ ላይ የሚኖሩ ወደ ትናንሽ ከተማ ውስጥ ወይ ደግሞ የተለያየ ገጠሮ አካባቢ ያሉ ህዝብ ሰላም ስለሌለው የነዛ ሰላም ደግሞ እኛን ስለሚጠቅመን ሰላም መንግስትም ሆነ የትኛውም አካል ያለባቸው ችግር ችግራቸውን በሰላም በመደራደር ችግራቸውን ፈተው የህዝብን ሰላም 2015 እንዲያመጡ በጣም ፈልጋሉ። ምኞቴም ነው ኢትዮጵያውያን አዲሱን የ2015 ዓ.ም የሚቀበሉት በተለይ የሰሜን ኢትዮጵያ ጦርነት እንደገና በተጀመረ በጥቂት ሳምንታት ውስጥ ነው። እናም 2015 ከ2014 የተለየ የሰላም ዓመት እንዲሆን ምኞታቸውን እየገለጹ ያሉ በርካቶች ናቸው። ለአሜሪካ ድምፅ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ። ይህን የበዓል መሰናዶ ስናዘጋጅ ከስምንት አስርት ዓመታት በፊት የአዲስ ዓመት አከባበር ምን እንደሚመስል የሚያሳዩ ጋዜጦችን አግኝተን ነበር። ለምሳሌ የዛሬ 83 ዓመት መስከረም አራት ቀን 1926 ዓ ም በወጣው የብርሃንና ሰላም ጋዜጣ የፊት ገጽ ላይ ስለ አዲስ ዓመት አከባበር የተጻፈው ጽሑፍ ይህን ይላል። ጳጉሜ አምስት ቀን ማታ ስለ አዲስ ዓመት መቀበያ ደስታ የአዲስ አበባ ሰው ሁሉ ችቦ እያበራ ሆሆ እያለ የደስታ ግጥም እየገጠመ ሲጫወት አመሸ። አብሮት ግጥምም አለ። አበባሽ ላበበ አበባ እልል ብዬ ልግባ እዮሃ አበባዬ፣ መስከረም ጠባዬ፣ አበበች መስከረም ጠባች፣ አይዞሽ ነፍሴ ደረሰልሽ ገብሴ የሚል ይገኝበታል። ይገርማል። ከሰማንያ ሦስት ዓመታት በኋላም እነዚህ ግጥሞች በየዘፈኑ ጨዋታው ይነገራሉ። እንግዲህ የቀድሞውን በዓል አከባበር የሚያስቃኙ ሌሎች ህትመቶችንም አግኝተናል። በየፕሮግራማችን ጣልቃ እናሰማችኋለን። አሁን ወደ ተከታዩ ፕሮግራማችን እንለፍ። ይቻላል ደሬ። ተከታዩ መሰናዶ ደግሞ በዚህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን በዓሉን እንዴት እያከበሩ እንደሆነ የሚያስቃኝ ነው። በዩናይትድ ስቴትስ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን በሚኖሩባቸው የዲሲ ሜሪላንድ፣ እና ቨርጂኒያ ግዛቶች የኢትዮጵያ ዘመን መለወጫ በዓል በተለያየ መልኩ እየተከበረ ነው። ባልደረባችን ሀብታሙ ስዩም ትላንት በቨርጂኒያ አሌግዛንድሪያ ከተማ በተካሄደው እንቁጣጣሽ የተሰኘ ዝግጅት ላይ ተገኝቶ አከባበሩ ምን ይመስል እንደነበር በተከታዩ መሰናዶ ያስቃኘናል። አበባየውሽ የሚጨፍሩ ሕፃናት ውብ የአበባ ስዕሎችን ለወላጆች የሚሰጡ ታዳጊዎች የኢትዮጵያን አዲስ ዓመት የሚያደምቁ ክንውኖች ሁሉ በዚህ እየተደረጉ ነው። ልዩ የሚያደርገው ግን ክንጉኑ ከኢትዮጵያ በሺዎች ማይል ርቃ በምትገኘው የአሜሪካዋ ቨርጂኒያ ግዛት አሌክሳንድሪያ ከተማ መደረጉ ነው። እንቁጣጣሽ በተሰኘው ፌስቲቫል ላይ እንገኛለን። ይህም ፌስቲቫል ካሰናዱት ድርጅቶች መካከል አንዱ የሆነው ሰንሰለት መልቲ ሚዲያ ባልደረባና ዝግጅቱን ሲያስተባብር የሚያገኝ ነው። ዳንኤል ገብረ ማርያም ትርኢቱ የተሰናዳበትን ምክንያት ነግሩናል። እንደሚታወቀው እዚህ የምኖርበት አሌክዛንድሪያ ከተማ ውስጥ በርከት ያሉ ኢትዮጵያውያን ይኖራሉ። የራሳቸውን ባህል ለሌሎቹ ሰዎች እንዲያስተዋውቁ ልጆች፣ ቤተሰቦች ተሰባስበው አንድ ሆነው ይህንን ትልቅ በዓል ነው። ሌሎቹ የቻይናዎቹ፣ የህንዶቹ አዲስ አመት እንደምታውቀው በየቤቱ ነገረላቸው ነው የሚሰራው። እኛ ግን ብዙ እንደ መሆናችን መጠን ጎልቶ አይሰማም ማለት ነው። እና ይህንን ነገር ለመለወጥ ነው የተነሳ ነው ማለት ነው። ትልቅ በዓል ነው። እንደምታ አዲስ አመት ነው። አዲስ ጅማሬ ነው። ይህን ነገር ደግሞ እዚህ በምኖርበት አሜሪካን ሀገር ውስጥ ከሌሎች ሰዎች ጋር አብረን ለማክበር ሕጻናትም ቤተሰቦችም ሆነው የቤተሰብ በዓል ለማድረግ በማሰብ ከሲቲ ኦፍ አሌክዛንድሪያ ጋር ፕሮጀክት አቅርበን ፕሮጀክቱን፣ ጸድቆልን ሲቲ ይህንን ነገር ከቨር አድርጎ አብሮን ተባብሮ ነው ይህንን ነገር ለመስራት ያሰብነው። እንቁጣጣሽ ፌስቲቫል የኢትዮጵያን አዲስ ዓመት ከማክበር የተሻገረ ዓላማ እንዳለውም ሰምተናል። የፌስቲቫሉ ሌላኛ አዘጋጅ ልዩ ድጋፍ የሚሹ ህጻናትን የሚረዳው ራይ ቻይልድ ኤድ የተባለው ድርጅት ኃላፊ ጽጌ ጥበቡ ይህንን ልዩ ዝግጅት የተሻለ ግንዛቤ መፍጠሪያ መድረክ ለማድረግ እንደታለመ ታስረዳለች። ራይ ችልድረን ዋናው የተመሰረበት ኢንክሉሲቭ ኤንቫይሮንመንት ለመፍጠር ነው ምክንያቱም አብዛኞቻቸው እንደምትናቀው ስፔሻል ኒድ የሆኑ ልጆች ወይ ለብቻቸው ነው የሚሆኑት ወይ ደግሞ ቤተሰቦቻቸው ቤታቸው ነው ይዘዋቸው የሚቀመጡት። ስለዚህ ከሌላው ማህበረሰብ ጋር እንደ ማንኛውም ሰው ወጥተው፣ ተጫውተው፣ ሰርተው እንደ ማንኛውም ሰው ውጤታማ ወይም ደስተኛ መሆን እንደሚችሉ ለማሳየት ኦልሞስት ዘፓስት ሰባት አመት ሰርተናል። ስለዚህ ይህን እንቁጣጣች ደግሞ ብዙ ጊዜ አሁን የምታየው ፌስቲቫሎች የተለያዩ ፌስቲቫሎች አሉ ፎከስ የሚያደርገው ስፔሻል ን ለሌለባቸው ወይም ደግሞ ኖርማል ለሆኑ ሰዎች ነው። ስለዚህ የእኛ አላማችን ስንጀምርም የወደፊትም አላማችን ሁላችንም ዌልካም ሆነን በፓርቲዎች ላይ በዓመት በዓሎች ላይ እነሱን ያካተተ ኢንክሉዚቭ የሆነ ኢንቫይሮንመንት ስንፈጥር ብዙ ነገር ነው የምንለውጠው። አንደኛ ልጆቹ ደስተኛ ነው። ሁለተኛ ቤተሰቦቻቸው ሪሊፍ ያገኛሉ። ስለዚህ እንደ ማንኛውም ሰው በዓል ሲከበር ቤተሰቦቻቸው ስፔሻል ኒድ ያላቸው ልጆች ይዘው በኮንፊደንስ ይወጣሉ። ስለዚህ ሌላው ሰው ደግሞ ስፔሻል ኒድ የሌለው ሰው ደግሞ ተዘጋጅቶ ይመጣል ማለት ነው። ሴንሲቲቭ ኢንቫይሮንመንት ሊሆን ይችላል፣ ድምጽ ላይኖር ይችላል። የተለያዩ ነገሮችን አኮመዴት ለማድረግ አንደርስታንድ ለማድረግ ተዘጋጅቶ ይመጣል እና እሱን መንፈስ ለመፍጠር ነው። ይህንን መሰሉን ማህበረሰብ ተኮር የባህል የጥበብና የማህበራዊ ትስስር መድረክ በገንዘብ የደገፈው የአሌክሳንድሪያ ከተማ አስተዳደር ነው። ከተማው በዘረጋው ቀጠና አቀፍ የፈጠራ ስራዎች ማነቃቂያ መርሃ ግብር ኔበርሁድ ግራንድ ፕሮግራም ከተለያዩ ሀገራት መጥተው በከተማ ውስጥ የሚኖሩ ህዝቦችን ለመደገፍ እየሰራ እንደሚገኝ የነገረችን ደግሞ የመርሃ ግብሩ ኃላፊ፣ ማርታ አሊ ናት። ኢትዮጵያን ኒውየር በጣም አስፈላጊ አመት በዓል እንደሆነ ለኢትዮጵያን ኮሚኒቲ ስለተገነዘበ ሲቲ ኦፍ አሌክዛንድሪያ ማለት ነው። ይሄ አይደለም የመጀመሪያው ጊዜ። ከዚህ በፊት ሌሎች ሁለት አመታዊ በዓሎች አክብረን ነበረ፣ ረድቻቸው ማለት ነው እና ያንን ምን ያህል ሰው በጣም እንደወደደው እና ምን ያህል ለህብረተሰቡ የሚያስፈልግ ኢምፖርታንት ሆሊዴ እንደሆነ ስለተገነዘበ ሌላ ትልቅ ኢኒሽቲቭ መፍጠር ይፈልጉ ነበረ። ከዛም ከኢትዮጵያ ኒው ይርም በኋላ አፍሪካን ፌስቲቫል ብለን በትልቁ ይሄ እንደዚህ አይነት ባህላዊ አመት በዓሎች ያስፈልጋሉ የሚለውን ለማየት የተለያዩ ፕሮግራሞች አድርገን ነበር ማለት ነው። ሶ ይሄኛው ኢኒሽቲቭ የተነደፈው እንደዚህ እስከ ዛሬ ብዙ አይነት ፕሮግራሞች ያልተፈጠረላቸው ማህበረሰቦች አሌክዛንድሪያ ውስጥ በጣም ብዙ አሉ። ብዙ ጊዜ ክሬቲቭ ፕሮግራም የምታየው ወደ አሌክዛንድሪያ ኦልታውን የሚባል አካባቢ ነው፣ ዋተርፍሮንት ኤሪያ ነው። እና እዛ ጋር ብዙ አይነት አክቲቪቲ አለ ሁሌም ማለት ነው። ስለዚህ አሁን ይሄኛው ኛው ኢኒሽቲቭ ምንድነው የተለየ ያደረገው ከ30 አመት በኋላ ነው ኦልሞስት ናሽናል ኢንዳውመንት ፎር ዘ አርትስ ራሱ ፈንድ የሚያደርገው እንደዚህ አይነት የተለያዩ ማህበረሰቦችን አሜሪካዊ ያልሆኑ ማህበረሰቦችን እንጀነራል፣ እኛ አፍሪካውያኖች ነን፣ ግን ኢትዮጵያኖች ደግሞ ሞር ዛን 50 ፐርሰንት እየሆን ነው ማለት ነው። አሌክዛንድሪያ ውስጥ የተለያዩ ነገሮች አሉ ብቻ በዛ ውስጥ ኢትዮጵያ ኒው ዬር ኢምፖርታንት ፓርታችን እንደሆነ ስላወቁ ዛስ ወደ በዓል ተኮር ክንዋኔዎችን መለስ ባህላዊ ጭፈራ፣ የፋሽን ትርኢት፣ ህጻናት እንቁጣጣሽን ዘካሪ ስዕሎችን የሚያቀርቡበት አፍታ በዝግጅቱ ላይ ከተካተቱት መካከል ናቸው። በአበባዬዎች ጭፈራ ላይ ያገኘናቸውን ህጻናትና ህጻናቱ ባህላቸውን እንዲያውቁ አሰባስባ የምታስተምራቸው ሜላት ንጉሴ ሀሳባቸውን አጋርተውናል። ስሜ ሜላት ይባላል። እኔ ሶፊ ነኝ። እኔ ፍቅር እባላለሁ። አዲስ አመት እንግዲህ ሲመጣ ሁላችንም በደስታ ደስ ብሎ ነው የምናከብረው። አዲስ አመት በየቤቱ እየሄድን ልጆች እነዚህ ልጆች የምታያቸው ታዳጊ ልጆችን ባህላቸውን እንዲጠብቁ፣ በዛውም አበባዮሽ እያሉ ሰውን መርዳት ሀገራቸውን ማገዝ እንዲማሩ የዞሩ አበባዬዎች ይላሉ። ሜሪላንድ ተነስተው ቨርጂኒያ ደርሰዋል። አሁን አበባዬዎች እያሉ ይዞራሉ። ሁለትንም ና ከብሮ ለአገራችን ለማስታወስ ደግሞ ለፋን ለማድረግ ደግሞ ሁሉም እንጫወታለን። ለእኛ ብዙም አይደለም። ጀስት ጀስት ይጨፈረን ቤት የሄደን ብቻ ነው። ለኛ ግን ፈን ያደረገን ነው። እኔ እናቴ ነች ያስተማረችኝ። እና እንደዛ ከዩቱብ እያየው ለምጄ ኢትዮጵያ ውስጥ ሆኜ አበባየሆሽም ዘፍኜ አውቃለሁ እና በጣም ደስ ደስታ ነው የሚያመጣው መክፍር አባላለሁ ዛሬ የመጣ ነው አበባ የሆሽ እና የኢትዮጵያ ኒው ኢየር ለማክበር ነው። እኛ ብዙም አላስቸገረንም። ዩቲዩብ ላይ ምናምን እያየን ከቤተሰባችን ጋር ተለማመድ እንደዛ ማድረግ የፈለኝ ነው እንትን ሂስተሪያችን እንዳንረሳው ከየት እንደመጣ እንዳንረሳ፣ እና እዚህ ሀገር ላሉት ደግሞ ለማሳየት ኮልቸራችን እንደሱ አይነት ነገር ሁሉ ለማሳየት ነው። እዚህ ሀገር ላሉት ሰዎች ለመላው የኢትዮጵያውያን ሁሉ እንኳን ለአዲስ አመት በሰላም አደረሳችሁ። አዲሱ አመት የሰላም የፍቅር፣ የጤና ከሁሉ በላይ ደግሞ አንድ የምንሆንበት የምንዋደድበት፣ ለነዚህ ለመሰሉ ትውልዶች መለያየትን መከፋፈልን ሳይሆን ሕብረትን አንድነትን፣ ፍቅርን መያያዝንና አንድ በመሆን ማሸነፍ እንደሚቻል የምናሳይበት አመት ይሁንልን። አገራችንን ሰላም ያድርግልን። በፍቅር በአንድነት በደስታ ሁላችንም ተያይዘን አገራችንን እኛ ስንያያዝ እኛ ስንዋደድ አገራችንን ከፍ ማድረግ እንችላለን ብለን መጣን። ሆ ብለን አባባሉ ብለን የሕፃናቱ አበባ የውሽ ዝማሬ መሰናበቻችን ይሆንናል። ከዚያ በፊት ግን እንዲህ ያለው መድረክ ባህልና ማንነትን በማወቅ ረገድ ለትውልድ ኢትዮጵያውያን ታዳጊዎች ያለውን ፋይዳ ከፌስቲቫሉ አዘጋጆች መካከል አንዱ የሆነው የሰንሰረት መልቲ ሚዲያ ባልደረባ ቴዎድሮስ ለገሰ እንዲያጋራን ይሁን። ይሄ በጣም ደስ የሚል ነገር አይታቸው፣ ከሆነ ወደ ሰላሳ የሚሆኑ ሕፃናቶች ናቸው ለዚህ በዓል የመጡት እነሱ በደንብ ይገልጹልሃል ግን የግዴታ ተተኪ ያስፈልጋል እዚህ ሀገር ላይ ባህላችንን ወደፊት የሚረከብ እነዚህ አመት ባሎቻችንን የተለያዩ ዝግጅቶቻችንን የሚያስቀጥሉ ወጣቶች ያስፈልጋሉ። በእርግጥ በጣም እዚህ ሀገር ያሉ ወጣቶች በጣም ደስ ነው የሚሉት ለባህላቸው። አሁን ደግሞ ከስር እነዚህ የምታያቸው ህጻናቶች ተተኪ ሆነው እንደዚህ በደመቀ ሁኔታ ሲያከብሩ ፋሽን ሾ አመት ባሉን አመት ባል ሲያስመስሉት ማየት በጣም አስደሳች ነገር ነው። ይሄ እንደ ሀገር እነዚህ ሰዎች አምባሳደር ናቸው ለሀገራቸው። አሁን ሜሩ ይመጣል። ብዙ ነጮች አሉ፣ አስተማሪዎች አሉ። እነሱ ሁሉ በተሰበሰቡበት የኢትዮጵያን ባህል ከልጅነታቸው ጀምሮ ወጣቶቹ፣ ትላልቆቹ በጋራ እንደዚህ ስንዘምርበት ደስ ይላል። የሀገር አምባሳደር መሆን ማለት ይሄ ነው። ቻ ቁሙ በተራ በመላ አድማጮቻችን መልካም አዲስ ዓመት ይሁንላችሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ደግሞ እንለፍ። በቅርቡ የወጣ አንድ መጽሐፍን ወደምንቃኝበት መሰናዶ ነው የምናልፈው። ደረጀ ለዛሬ እንግዳ አርገህ የጋበዝክልን የምጣኔ ሀብት ባለሙያ የሆኑትን ዶክተር ጉቱ ቴሶ ነው። ልክ ብለሻል። ከዶክተር ጉቱ ጋር በነበረን ቆይታ አዲሱ ትውልድ የምጣኔ ሀብት ቀውስ ባለበት በዚህ ዘመን በራስ መተማመንን ከመፍጠር አንስቶ ቋሚ ንብረትን ለማፍራት ምን አይነት ሂደት ውስጥ ማለፍ እንደሚገባው የሚያስተምር መጽሐፍ ማዘጋጀታቸውን ገልጸውልኛል። ትውልድን በምጣኔ ሀብት ማጀገን የሚለው መጽሐፍ ከዩቱብ የንባብ ድጋፍ ጋር በአማርኛና በአፋን ኦሮሞ መዘጋጀቱን ተናግረዋል። በተለይ ወደ አዲስ ዓመት ስንሻገር ለሀገሪቱ ወጣት ብርሃንን የሚያሳይ አብዮት ማምጣት ይኖርብናል ያሉት ዶክተር ጉቱ በተለያዩ ዩኒቨርሲቲዎች የማስተርስ እና የፒኤችዲ ተማሪዎች አስተማሪ ሲሆኑ በአውሮፓ ኅብረት የአደጋ ስጋት ኮሚሽንም አማካሪ ናቸው። የኦሮሚያ ኢኮኖሚስቶች ማኅበር ፕሬዝዳንት ሆነውም ያገለግላሉ። ደረጀ ካንተ ጋር ወዳደረጉት ቆይታ እንለፍ። ዶክተር ጉቱ መጽሐፋቸው ከሳይንስና ከምጣኔ ሀብት ተጨባጭ ሁኔታዎች እንዲሁም ምሳሌ የሚሆኑ በኢትዮጵያና ከአገር ውጭ ያሉ ባለሙያዎችን ታሪክ በመዳሰስ የተዘጋጀ መሆኑን በመግለጽ ተከታዩን ነግረውናል። መጽሐፉ ትውልድን በምጣኔ ሀብት ማጀገን የሚል ነው። የሚያወራው ደግሞ ሀገር ውስጥ ያለው እሱ ትውልድ እንደዚህ የምጣኔ ሀብት ቀውስ ባለበት ጊዜ በራስ መተማመንን ከመፍጠር አንስቶ ቋሚ ንብረትን ለማፍራት ምን አይነት ደረጃ ምን አይነት ሂደት ውስጥ ነው ማለፍ አለበት የሚለውን ነገር ከሳይንስ ከምጣኔ ሀብት ንድፈ ሀሳብ አንስቶ ከጨባጭ ብዙ ሰዎችንን ተሞክሮ እስከ መዳሰስ ድረስ የሚያስተምር መጽሐፍ ነው። መጽሐፉን ማዘጋጀት ያስፈለገበትንም ዓላማ እንደሚከተለው ያስረዳሉ። አሁን በሀገራችን ስራ አጥነቱ ከልክ በላይ ሆነዋል። የኑሮ ውድነቱ ከልክ በላይ ነው። ምርትና ምርታማነት ከየትኛውም ጊዜ ይልቅ በጣም የወረደበት ሁኔታ ነው ያለው። ስለዚህ የአብዛኛው የሀገራችን ነዋሪ ኑሮ ወደ ታች እያሽቆለቆለና ወደ ታች እየወረደ የሄደበት ሁኔታ ነው ያለው። አሁን ወጣቱ ስራ ማጣቱ በዚህ ተቀጠለ አደገኛ ነገር ነው። ይ የሚመ ወጆ መግባቱ እንኳ ከባድ እስከሚሆን ድረስ ለኢንቨስትመንትም፣ ለማህበራዊ አገልግሎትም ለሌሎች ነገሮች ላይ ከባድ ሊባል የሚችል ተግዳሮትን ይዞ ሊመጣ ስለሚችል ይህንን ትውልድ እንዴት አድርጎ በራሱ መተማመን ፈጥሮ የስራ ባህሉን አዲሶ እና አጉልብጦ ከትንሽ ነገር ጀምሮ ሰርቶ የተሻለ ንታንያት ደረጃ ላይ መድረስ ይችላል የሚለውን ነገር የሚያስተምር ነው። የመጽሐፉን ይዘትና ዝግጅትን በሚመለከት ዶክተር ጉቱ ይህን ብለዋል። ይህ መጽሐፍ ወደ አስራ ሶስት ምዕራፎች ነው ያሉት። እነዚህ ወደ መጀመሪያው ምዕራፍ አካባቢ የአዲሱ ትውልድ ወይ ደግሞ ወጣት በዓለም ዙሪያ አሁን ባለንበት ላይ አንደኛው ክፍለ ዘመን የት ላይ ነው የሚገኘው? ምንድን ነው የሚያስበው? ምንድን ነው የሚፈልገው ከማህበራዊ ድህረ ገጽ ከቴክኖሎጂ ከተለያዩ ነገሮች ከማልማት የተነሳ የት ነው ያሉ የሚለውን ነገር ወደኛ ሀገር አንስቶ የሚያሳይ ነው። ከዛ በመቀጠል በሀገራችን በባህላችን ወይ ደግሞ ለዚህ ከሶሻሊ የኛ ሕዝብ ወጣት የት ጋን ያለው ለገዳ ስርዓት አለ፣ ሃይማኖቶች አሉ፣ ሌሎች ባህላዊ ሌሎች ነገሮች አሉ እና ወጣት የትኛውን ስፔስ ኦኮፋ ያደርጋል የሚለውን ነገር ያሳያል። ከዛ የኢትዮጵያ ወጣቶች ምን አይነት ተግዳሮቶች ውስጥ እንዳሉት የሚያስት ነው እንግዲህ ከትምህርት ጥራት በማጣት ጀምሮ እስከ ስራ አጥነት ድረስ ምን አይነት ዘርፈ ብዙ ችግሮች ውስጥ አሉ የሚለውን ነገር የሚያስተምር ነው። ዶክተር ጉቱ የኢትዮጵያ ወጣቶች አሉባቸው ያሏቸውን ዋና ዋና ችግሮች በመዘርዘር የትውልዱን የስራ ባህልና ተነሳሽነት የሚገነባና መፍትሄ አመላካች መጽሐፍ ማስፈለጉን ይገልጻሉ። የትምህርት ጥራት የለም። የስልጠና ቦታ የለም። እንደዚሁ ከበሽታ ጋር ከሀገር መኮብለል የፖለቲካ መሳሪያ ከመሆን ከነች ሁሉ ጋር ተያይዘው ብዙ ዘፈ ብዙ ችግር ውስጥ ነው ያለው የሚለውን ነገር ወጣቱም እንዲረዳ፣ ደግሞችም እንዲረዱ፣ ፖሊስ ሜከሮችንም እንዲረዱ የሚያስተምር ነው። ግን ከዛ በኋላ ደግሞ ምን አይነት እድሎች ሳሉ እንደ ኢትዮጵያ ጂኦ ፖለቲካል ኢትዮጵያ ጥሩ የሚባል ሎኬሽን ላይ ነው የምትገኘው፣ በምስራቁ እና በምዕራቡ ዓለም በሰሜኑ ነው በደቡቡ ዓለም እና ለኢኮኖሚ ለማህበራዊ ለውጥ ለስንጣኔ ለቴክኖሎጂ የብዙ ነገር ኢትዮጵያ የተሻለ ሎኬሽን ላይ ነው የምትገኘው። የተፈጥሮ ሀብቷ ወጣት በሀይል መኖሯም አየር ንብረቷም ከኢትዮጵያ አየር መንገድ ጋር ከኢትዮጵያ በዓለም ደረጃ ካለት እውቅና በአፍሪካ ካላት ደረጃ አንጻር ትልቅ የምጣኔ ሀብት ለውጥ ሊያመጣ የሚችል ፖቴንሻል ነው ያለ ነው እና ያ ሁሉ ዘፈብሱ ችግርም ቢኖር ከሷ የሚያስቆረጠን ነገር አይደለም። የምሉትን ነገሮችን ያስተምራል። ከዛ በኋላ ነው እንግዲህ የስራ ባህላችንን እንደገና አማራጭ የገቢ ምንጮችን ማጎልበት፣ የቁጠባ ባህልን ማዳበር፣ ወጪን መቀነስ፣ ራስን ከሄዳ መጠበቅ፣ አብሮ መስራት፣ የምንሰራቸውና የምናገኛቸው ነገሮችን ወደ ቋሚ ንብረት መለወጥ የሚችሉትን እና ጠለቅ ያሉ ማህበራዊ ሃይማኖታዊ ከብትቦን የያዙ እና ወደ ኋላ እንደሚቀር ያደረጉን ነገሮች ሁሉ በግል አውርቶ እንዴት አድርጋ ከዛ መውጣት እንችላለን የሚለውን ነገር የሚያስተምር ነው በእድር ወይ ደግሞ ሰው ስሙት በድግፍ በበዓላት በምናምን የምናወጣቸው ወጪዎች እና ጠርንፎን የያዙን በሶሾ ካልቸራል ነገር ሁሉ አውጥተው በምጣኔ ሀብት በምጣኔ ሀብት ቲዎሪ ይታያሉ። ከእነዚህ ነገሮችን ሰብሮ ለመውጣት ነው እንደሚችለው ሌሎች ሀገሮችስ እንዴት አድርጎ ነው ከዚህ ሰብሮ የወጡት? በግለሰብ ደረጃ በቤተሰብ ደረጃ በሀገር ደረጃ የምሉትን ነገሮችን እንግዲህ አንድ ላይ ይዞ የሚያስተምር መጽሐፍ ነው። ባለሙያው ወጣቱን ትውልድ ተብትበው የያዙት የአስተሳሰብ እና የባህል ችግሮችን በማስወገድ ካሉበት ችግር እንዴት ማላቀቅ የሚቻልበትን መንገድ የሚያመላክትና የሚያወያይ መጽሐፍ መሆኑን ገልጸዋል። ወይ ደግሞ ሰው ስሙት በድግ በዓላት በምናምን የምናወጣቸው ወጪዎችና ጠርንፎን የያዙ በሶሾ ካልቸራል ነገር ሁሉ አውጥተው በምጣኔ ሀብት በምጣኔ ያ ቴዎሪ ይታያሉ። እነዚህ ነገሮችን እንዲሰብረ ለመውጣት እንደችለው እንደሚችለው ሌሎች ሀገሮችን እንዴት አድርጎ ነው ከዚህ ሰብሮ የወጡት በግለሰብ ደረጃ፣ በቤተሰብ ደረጃ፣ በሀገር ደረጃ የሚሉትን ነገሮችን እንግዲህ አንድ ላይ ይዞ የሚያስተምር መጽሐፍ ነው። መጽሐፉን በትምህርት ቤቶች እንደ መማሪያና እንደ ማስተማሪያ መጠቀም የሚቻልበት ሁኔታ መኖሩንም ጸሐፊው ተናግረዋል። እንደ መማሪያ እንደ ማሰልጠኛም የምንጠቀም ነው እንደገና በክፍል ደረጃ እንኳ በዩኒቨርሲቲ ደረጃ ልጆቻችን ከዩኒቨርሲቲ ከመውጣታቸው በፊት ቤዚክ ስኪስ ወይ ልቦና አይምሮ ዝግጅት እንኳ ይዞ እንዲወጡ የሚረዳ መጽሐፍ ነው። መጽሐፉ ለወጣቶቹ ምን አይነት ምክር ነው የሚለግሰው? አንድ ወጣት ይህን መጽሐፍ በማንበብ ምንድን ነው ሊያገኘው የሚችለው ጥቅም? በጣም ጥሩ እንግዲህ መጽሐፉ ከመጀመሪያው ጀምሮ የሚመክረው ነገር ምንድን ነው ስለ መለወጥን ነው የሚያወራው አንዳንድ ጊዜ ከሁኔታዎች ላይ ቀየሩ ይችላሉ ፖለቲካ ውስጥ ሲረጋጋ ምሳኔ ሀብቱ ሲረጋ ብለን የምንጠብቅ ከሆነ ነገሮች በአጭር ጊዜ ላይ ቀየሩ ይችላሉ አንዳንዱ ደግሞ ከፍታ ሊያንስኛ አካል ጉዳተኛ ነኝ እንደዚህ ነው የሚሉ ብዙ ነገሮች በሰው ህይወት ዙሪያ ተግዳሮት የሚፈጥሩ ነገሮች አሉ እነዚ የምንቀይራቸዋል አብዛኞቻችን ነገር ውስጥ ይቀየር ነው የምንጠብቀው ራሳችንን መለወጠ የሚ ራሳችን መቀየር አስተሳሰባችንን መቀየር መንገዳችንን መቀየር የሚለው ነገር ላይ ትልቅ ምክር ነው የሚሰጠው። ዝንደነ ሄለን ኬለር አይነት ምሳሌ ወስደን በአለም ዙሪያ እናየዋለን። መስማት የተሳናት እንደዚህም ደግሞ ማየት የተሳናት እንዴት አድርጋ የዓለማችን ተጽዕኖ ፈጣሪ እንደሆነች አይነት ኪበራ ድረስ ጆሮ ሚስ ይከፈብላል ጠበቀችን ግን ባላት ነገር ራሷ መስጠጠ ያቀይራል ወደ ተጽዕኖ ፈጣሪነትና ለውጥ ወደ ማለት ሄዳለች። ስለዚህ ወጣቶቻችን ይሄ ካልተሟለ ይሄ ካልተደረገልኝ እንደዚህ ካልሆነ ይሄ ነው ያለው የሚለው ነገር ወጥቶ መለወጥ የሚችሉትን ከለወጡ በኋላ ለሌላው ግን ራሳቸውን መለወጥ ብሎት ለምሳሌ ስራን ከመናቅ የስራ ባህልን ከማገልበት በቀን ሀያ አራት ሰዓትን መስራት በአመት ውስጥ ሶስት መቶ ስልሳ አምስት ቀን አንዲት ቀን ባስባክል በመስራት በመድረክ በመድከም በላባቸው ለመኖር በአስፋራጭ ማል ማለት ነው በሙስና በኪራይ ሰብሳቢነት አሁን ትውልዱ በዚህ ተወጥሯል። ከዛ ውስጥ ወጥቶ አስተሳሰብንና እይታን ለውጦ በፊት መራበር እንዲችሉ የሚሉ ነገሮችን የሚመክር ነው። እና የስራ ባህላችን እንዴት ይለውጣሉ? ያገኙትን እንዴት አድርጎ ይቆጥቡታል? እንዴት አድርጎ ያስቀምጡታል? ከጊዜያዊ ኢንጆይመንት ይልቅ መ የተሻለ ካፒታል ደረጃ ለመድረስ እንዴት አድርጎ የሀብተት ተቃቀማቸውን እንዲፈርጎ ይጠቀሙታል የሚለውን የተጠቀሙትን ስራ ከትንሽ ነው ሚሮ ከዚህ ነው ሚጀምሮ በአለማችን ላ ትልልቅ ደረጃ የደረሱትን ችን ብዙ ሰዎችን ምሳሌ ወስ ለቢልጌትስ እናነሳለን። እንደዚሁም ስለ አሊባባ እናነሳለን። በሀገራችን ደግሞ ትልልቅ ባለሀብቶች አሁን በትልቅ ደረጃ ለሚገኙትን ሁሉ አንስተን ከየት ነው የጀመሩት፣ ምን አይነት ሂደት ውስጥ ያለፉ እንዴት አድርጎ ነው እዚህ ድረስ ያመድረስ አለ የሚሉትን ነገሮችን የሚመክር ነገር ነው። መጽሐፉ የተዘጋጀው በርሶ ነው? በተቋም ነው? በምንድን ነው መጽሐፉ አሁን እኛ እያሉ ስለሚናገሩ። ብ መጽሐፉ የተዘጋጀው እኔው ነኝ ያዘጋጀሁት። ኦተሩ በኔ ስም የተዘጋጀው ነገር ግን ብዙ ዩኒቨርሲቲዎች አስተዋጽኦ አለበት። የአዲስ አበባ ዩኒቨርሲቲ፣ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ የአረማያ ዩኒቨርሲቲ አሉ። በሁራን ጋር አውርተን ቻፕተር ባይ ቻፕተር አውርተንባቸው ይሄ ቢጨመር ይሄ ቢቀነስ እንዲህ ደግሞ ቢሆን ቢዳብር እንደ ለዚ ለውጥ ሊያመጣት ይችላል። የሚለው የብዙ ሰዎች አስተዋጽኦና ኮንትሪቢሽን አለ። የብዙ ሰዎች ይት አለ። ራይደር ግን መጽሐፉን የጻፍኩት እኔ ነኝ። እንግዲህ ላለፉት ሀያ አመት አመታት ካጠናኋቸው፣ ካየኋቸው፣ ከኖርኳቸው ከህይወትን ተሞክሮ አንስቼ ለዚህ ሀገር ለዚ ትውልድ አሁን ባለ ነባራዊ ሁኔታ ይመጠናል ብለን ያዘጋጀ ካለው የንባብ ልማድ ለውጥ ጋር ምን ያህል አንባቢ ይኖር ይሆን? ዶክተር ጉቱ መጽሐፉ በምሁራን ምክርም ጭምር የተዘጋጀ በመሆኑ ከዝግጅቱ ጋር የናሙና ጥናቶች መደረጋቸውን ገልጸውልናል። እንግዲህ ይሄ መጽሐፍ አንዳንድ ልቦና ስነ ልቦና ነገር ነክ ነገሮችን ስላሉ በራሱ ሰውን ለማንበብ ይችላል ብዬ ጠብቃለኝ። አስነብበን ትንሽ ሰርቬይ አድርገናል። ስለዚህ ወጣቱ ሳይሰለች ሳይደክም ማንበብ መቻል አለበት። የተማረውን ከዛ ውስጥ የሚያገኘውን ነገር ደግሞ ስራ ላይ ለማዋል ቁርጠኝነት ያስፈልጓል። ስለነት ወደ ላይ ለወጥ ይችላል ሊተገብሩ ይገባል። የምንፈልገ ነገር ምንድን ነው? በመጽሐፍ ብቻ ሳይሆን ብዙሃን መገናኛና የዩቱብ ቻናሎች ብቻ ለማስተማር ብለን ከብተናል እና በአማርኛና በኦሮምኛ የተወሰኑትን እንዳውም ማስተማር ጀምረናል። አንድ ነው ሁለት ወር ሆኖናል እና እንግዲህ ማንበብ እንኳን የሚሰራቸው ሰው ቢያንስ ቢያንስ ቴክኖሎጂ ጋር የታረቀ ከሆነ ከዩቱብ ላይ ያ ደቂቃ ሰላሳ ደቂቃ እያነበበ ነው እያዳመጠ እያየ የሚጠቅመው ነገር ሊያገኝ ይችላል እና

የራሳቸውን የግል ስራ ልምድና አገልግሎት እንዲነግሩን የጠየኳቸው ዶክተር ጉቱ ራሳቸውን እንደሚከተለው ይገልጹታል። ይህ አሁን በተለያዩ ዩኒቨርሲቲ የማስተርስና የፒኤችዲ የምጣኔ አስተማሪዎችን አስተምራለሁኝ። በአዳማ ሳይንስና ቴክኖሎጂ፣ በአርሲ፣ በሐረማያ፣ በአምቦ እና ኢትዮጵ ሰበስ ባሉት ዩኒቨርሲቲዎች አስተምራለሁኝ። ከዛ በመለስ ደግሞ በአውሮፓ ህብረት የአደጋ ስጋት አመራር ኮሚሽን አማካሪ ነኝ። በአውሮፓ ህብረት ይሄ ነው አሁንም የሚሰራ ይሄን መጽሐፍ ለመጻፍ ምን እንዳነሳሳዎት እንዲነግሩኝ ለምሳሌ አሁን የተመለከቱት የወጣቱ ስዕል በስራ አጥነት በምን አሃዝ ተጠቅመው የሚነግሩኝ ከሆነ ምናልባት እሱን ምን እንዳነሳሳዎትም ጭምር ለማወቅ ነው። ወደዚህ መጽሐፍ እንደዚህ አይነት ይዞታ ያለው መጽሐፍ ለመጻፍ ያነሳሳኝ አንደኛ፣ በሀገራችን ደረጃ ያሉ ወጣቶች ስራን ከመስራት ያገኙትን ስራ በቃታሪነት ከመስራት በእንደገና የስራ ባህላችን ሰው የአስፋልት ሲሰራ ህንፃ ሲሰራ ቻይና የቀን ሰራተኛ ከሀገራቸው ይዞስጥ ማ አ የደረሱበት ኢንዱስትሪያል ፓርክ ተቀጥሮ ጠባይ ገዝቶ ሰርቶ ለመለወጥ ተነሳሽነት በጣም የወረደ መሆኑን በዩኒቨርሲቲ የምናስተምራቸው ነገሮች ሁሉ እውቀትን እንዲሰጥ እንጂ ክህሎቱን፣ ልምድን የሚሰጥ ካለመሆኑ እና ያሉን ብዙ ነገሮች እያሉ ግን ተጠቅመን ራሳችንን መለወጥ አለመቻላችን፣ ተስ የግብርና መሳል ግብርና መስራት የሚፈልግ ያለ ብዙ ጥቃቅንና አነስተኛ ላይ ተሰማርተን ራሳችን መለወጥ የምንችል ብዙ ብዙ ነገሮች አሉ። እዚያ ላይ ለመስተማራችን ብዙ ትምህርት በጣም ፈቃደኛ አይደለም። ከዚህ ሀገር ከነስም አረብ ሀገር የምንናቀው የባህር ውስጥ ሰምቶ የሚቀሩ እነዚህ ሁሉ ሲታዩ እንዴት አድርገን ነው እንግዲህ የወጣቱ አእምሮ መቀየር አለበት። ግን ዋርድሉችን ግን እንዴት አድርገን መቁጠር አለብን የሚለውን ነገር አንዱ ለዚህ ያነሳሳይ ነው። ዶክተር ጉቱ ይህን መጽሐፍ ለማዘጋጀት ካነሳሳቸው ምክንያቶች መካከል በየመንገዱ ዳርና ሰፈር ያለ ስራ ቆመው የሚታዩ ወጣቶች ሁኔታ መሆኑንም ገልጸዋል። የሚገርመው ነገር በአዲስ አበባ መገናኛም የሄደ ዶሮ አካባቢ የሄደ ሰበታን ሄደ ቡራዩ ሄደ ለገጣፎ ሄደ አሸዋ ነው የሚመስሉ አትሱቱ አሸዋ ቀን ስራ ስራ ሲባል የማይፈልግ ነው የሚደርሰው አምስት መቶ ብር ስድስት መቶ ብር ካልተከፈለ ይላል እሱ ካልተከፈለ ቀኑ ሙሉ ነው ሙሉ ቆሞ የሚውለው እና ይህን ነገር እንዴት አድርገው ነው መለወጥ የሚለውን አይኑሮ ላይ መስራት አለብን፣ ልቦናው ላይ መስራት አለብን። አብዮት በሚባል ደረጃ የሆነ አንድ ነገር ካልቀሰቀስን በስተቀረ ፊታችን ያለው ነገር ጨለማ እንጂ መልካም ነገር ይታይ አመት ብቻ ነው እንግዲህ በእኛ ሀገር ሁሉም እንደሚያውቀው አመጣ ብቻ ነው። ነገር ብቻ እንዲቀሰቀስለት ነው ወጣቱ የሚጠብቀው ፖለቲካሊ ነው ሞቲቬትድ የሚሆነው እንጂ ኢኮኖሚካዊ ሞቲቬትድ መሆን አይፈልግም። እያለ ይህን መቀልበስ ይቻላል። ይህን ሁሉ ግብረ ኃይል ወደ ስራ ማስከፈል ይቻላል። ወደ ራሱ ተመልክቶ የሚፈርች መለወጥ ይችላል። ምንጊዜ ያለ የሚለው ማየት እንዲችል ማድረግ አለብን። ከሚለው ነገር ነው እንግዲህ የተነሳው አሁን የአርቲስት ተጫሉ ሁንዴ ሳሙ ሲዘ ምን አይነት ውድመት እንደመታ ሁላችንን የምናስታውስ ነው። እንደዚህ አይነት ውድመት እንዲደገም አንፈልግም። ኢትዮጵያ በወጣቶች እንቅስቃሴ ዲሞክራሲ ዲዞ ኢህአዴግን ለመለወጥ ምን ያክል ወጣቶች እንደዋ ምን ያክል ወጣቶች አስፋልት ላይ እንደዋሉ እናውቃለ። ከዚህ አይነት ልቦና የአመፀ ልቦና አውጥተን ይስራ ይነሙት ምጣኔ ብት ድገት መንገድ ላይ ማሰለፍ አለብን የምለው ሁሉ ጊዜ ውስን ስለ የሚከነትነኝ ለተማርኩት የተማርኩት ነገር መለወጦች አላለብ ይህ ሀገር የሚያሳዝነው ነገር ሰው ግብርና ተምረው ፖለቲካ ነው የሚጽፈው። ሰው ሶሲዮሎጂ ተምረው ልብ ወለድ ነው የሚጽፈው ወይ ደግሞ ዲክሽነሪ ነው የሚጽፈው። እዚሁ መንግስት ለፍቶ ያስተማረ በተማርኩበት ዘርፍ ሀገሪቷን እንዲረዳለን እንዳገ ነው። ስለዚህ በተማርኩት እውቀት በቀሰምኩት እንዴት አድርጌ በዚህ ትውልድ ላይ ደግሞ ተጽዕኖ መፍጠር አለብኝ የሚለው ደግሞ ስላለ እነዚህ ተደምሮ ነው እንግዲህ ወደዚህ መጽሐፍ እንዲጽፍ ያነሳሳኝ። ትውልድን በምጣኔ ሀብት ማጀገን የሚለውን መጽሐፍ ያዘጋጁትን ዶክተር ጉቱ ቴሶን አመሰግናለሁ እም አመሰግናለሁ ስለሰጣችሁኝ ዕድል። እንቁጣጣሽ ሽኖዬ እያለች የተጫወተችውን ዜማ ነበር ቀደም ሲል የጋበዝናችሁ። እየተከታተላችሁት ያላችሁት የመስከረም አንድ ሁለት ሺ አስራ አምስት ዓመተ ምህረት የአዲስ ዓመት ልዩ መሰናዷችንን ነው። መስከረም ወር አዲስ የዘመን መለወጫ ከመሆኑም ባሻገር በተለይ ለተማሪዎች ደግሞ ልዩ ትርጉም አለው። ተማሪዎች ከወራት እረፍት በኋላ ወደ ትምህርት ቤት የሚመለሱበት፣ በአንድ እርከን ከፍ ብለው በአዲስ ክፍል ትምህርት የሚጀምሩበት ወቅት ነው። ልክ ነህ ድሮ ድሮ ታዲያ ተማሪዎች ወደ ትምህርት ቤት እንዲመለሱ ሲደረግ በተለይ አዲስ አበባ ውስጥ ማስታወቂያው በጋዜጦች ላይ ይታተሙ ነበር። ለምሳሌ ብርሃንና ሰላም ጋዜጣ በ1924 ዓ ም ይዞት የወጣው ማስታወቂያ እንዲህ ይነበባል። የዳግማዊ ምኒልክ ተማሪ ቤት፣ የተፈሪ መኮንን ተማሪ ቤት እና የቅዱስ ጊዮርጊስ ተማሪ ቤት ስለ እረፍት ተዘግተው ስለቆዩ አሁን ዘመን ሲለወጥ ለአዲስ ዓመት በመስከረም 3 1924 ዓ.ም ትምህርት ቤቶች ይከፈታሉና በዚሁ በተወሰነው ቀን አስተማሪዎችና ተማሪዎች ስራቸውን እንዲጀምሩ እናስታውቃለን። እንግዲህ በወቅቱ የነበሩት የትምህርት ቤቶችና የተማሪዎች ቁጥር እንዳሁኑ እጅግ ከፍተኛ አልነበረም። የመገናኛ መንገዶቹም እንዳሁኑ አልበዙም። አሁን ተማሪዎችና መምህራን ከትምህርት ቤቶቻቸው ጋር በተለያዩ መንገዶች ቀጥታ ግንኙነት ያደርጋሉ። በዚህ አጋጣሚ ለተማሪዎች መልካም የትምህርት ዘመን እንዲሆንላቸው እንመኛለን። በዚሁ ወደ ዩናይትድ ስቴትስ በድጋሚ ወደሚመልሰን መሰናዶ ነው የምናልፈው። ድንበር የለሽ የሐረር ልጆች የተሰኘ ማህበር የተቋቋመበትን ሶስተኛ ዓመት አስመልክቶ በቨርጂኒያ ግዛት ያካሄደውን ዝግጅት የሚያስቃኝ ነው። ባለፈው ሳምንት ቅዳሜ አሌክዛንድሪያ ቨርጂኒያ ውስጥ ሶስተኛ ዓመታቸውን ያከበሩት ድንበር የለሽ የሐረር ልጆች በኢትዮጵያ ሐረር ውስጥ ለሚገኙ የአንደኛ መለስተኛ እና ሁለተኛ ደረጃ ትምህርት ቤቶች የሚሰጡትን ድጋፍ አጠናክረው መቀጠላቸውን ገልጸዋል። የአሜሪካ ድምፅ ያነጋገራቸው የማህበሩ ቦርድ አባላት የመጠጥ ውሃ ጉድጓዶችን እያስቆፈሩ ኮምፒውተርን ጨምሮ ሌሎች የትምህርት መርጃ መሳሪያዎችን እየላኩ መሆኑንም አስረድተዋል። በዝግጅቱ የገቢ ማሰባሰቢያ ፕሮግራሞች የተካሄዱ ሲሆን ተጋባዥ ምሁራንም የማህበሩ አገልግሎት ስለሚጠናከርበት ኢትዮጵያውያን ተማሪዎችና ትምህርት ቤቶች የበለጠ መርዳት ስለሚቻልበት ከያሉበት ሆነው ሙያዊ አስተያየቶቻቸውን ሰጥተዋል። ከተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የመጡ የሀረር ልጆችም የዝግጅቱ ታዳሚ ነበሩ። ደረጀ እንግዲህ በስፍራው ተገኝተህ ያጠናከርከውን ዘገባ ሰምተን እንመለስ። ሌሽ የሀረር ልጆች ማህበር በሀረር ከተማ በሚገኙ ትምህርት ቤቶች ላይ ከፍተኛ የሆነ የልማት ስራን እየሰሩ ነው ያሉት። በስድስት ትምህርት ቤቶች ትልቅ የውሃ ጉድጓድ አስቆፍረዋል። ሀረር እንደሚታወቀው የውሃ ችግር ያለበት ከተማ ስለሆነ አሁን ካለው የጤና ችግር አንጻር ህጻናት ጤናቸው ተጠብቆ እጃቸውን ታጥበው ውሃም ማግኝተው ወደ ትምህርት ቤት እንዲገቡ የሚያስችል ስራ እየሰሩ ነው ያሉት። ጥልቅ የውሃ ጉድጓድ ቁፋሮ በስድስት ትምህርት ቤቶች እያካሄዱ ነው የሚገኙት። ሌላው በሀረር ከተማ ለሚገኙ እና በአካባቢው ለሚገኙ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች መገልገያ የሚሆን ላፕቶፖችን ሰጥተውናል። እሱንም ተረክቤ ባለፈው ዓመት ይህን ምስክርነት የነገሩን በሐረር ከተማ የሚገኙት የማህበሩ ተወካይ መምህር ፈቃዱ ተሰማ ነበሩ። ከነዚህ ፕሮጀክቶች በስተጀርባ ያሉት የድንበር የለሽ የሐረር ልጆች ማህበር አባላት ስራቸው በዚህ ያበቃ ሳይሆን ገና መጀመራቸው መሆኑን ይገልጻሉ። በዚያ መሰረት ባለፈው ቅዳሜ ሶስተኛውን ዓመታዊ ስብሰባቸውን እዚህ ዩናይትድ ስቴትስ ቨርጂኒያ ውስጥ አካሂደዋል። የማህበሩ ቦርድ አባል አቶ ዮሐንስ ደምሴ ስለ ዕለቱ ዝግጅት አላማ ይህን ነግረውናል። እንደገና በአዲስ ያቋቋመው የድንበሬ ለሽ የሀረር ልጆች ማህበር ሶስተኛው ዓመታዊ ስብስብ ነው እና አላማው አንደኛ ድሮ የተለያዩ የሀረር ልጆችን ለማገናኘት ሲሆን፣ ሁለተኛው ደግሞ ሀረር ውስጥ በትምህርት ቤት ደረጃ እና ውሃ ጉድጓድ በማስቆፈር እስከዛሬ የተሰራውና ወደፊት ደግሞ ልንሰራ ያሰብናቸው ነገሮች የምንነጋገርበት ቀ ሚኒሶታ ለዚሁ ዝግጅት ወደ ቨርጂኒያ የመጡት የማህበሩ ቦርድ አባል አቶ ሙሉጌታ አርአያ የውሃ ጉድጓዶቹን በሚመለከት በፕሮጀክት መሪነት እንደሚሳተፉ ነግረውናል። ስለ ዝግጅቱ አላማ ተጨማሪ ማብራሪያም ሰጥተዋል። የዛሬው ዝግጅት የሀረት ተወላጆችን ለማሰባሰብ ና የዚህ የድርጅታችንን አላማ ተረድተው በምናደርገው ተሳትፎ ውስጥ እንዲሳተፉ ለማድረግ በይበልጥም ደግሞ የውሃው ፕሮጀክት ሰፋ ያለ ጥናት የሚጠይቅ እና ገንዘቦችም ስለሚጠይቅ እያንዳንዱ ያህረ ተወላጅ ሌላውም ኢትዮጵያዊ ይሆን በዚህ ሁኔታ ላይ ተሳትፎ እንዲያደርግ ለማበረታታትና ለመቀስቀስ የታለመ ዓላማ ነው። እና ምንድን ነው እስካሁን ያደረጋችሁት? ማህበሩ ከተጀመረ ጊዜ ጀምሮ ምንድን ነው የተደረገው? እስካሁን የተለያዩ ነገሮችን አድርገናል። በመጀመሪያ የውሃ ጉድጓድ ቁፋሮ የተለያዩ ትምህርት ቤቶች አድርገናል። እስካሁን በዘጠኝ ትምህርት ቤቶች ውስጥ ቁፋሮ ተጀምረዋል። በመንፈሳዊ ትምህርት ቤት፣ በልዑል ራስ መኮንን ትምህርት ቤት፣ በቀላዳምባ አቦከር ጀግኖች እነዚህ ትምህርት ቤቶች ተጠናቀው አልቀዋል። አንዳንዶቹ ደግሞ ስራው ተጠላቆ ፓምፕና ሌሎች እቃዎችን የማስገባት ሁኔታ ብቻ የሚጠብቁ ናቸው ያሉት። ምንድነው? የውሃ ጉድጓድ ሲባል ምንድነው? ብዙ ጊዜ የውሃ ችግር ያለባት ከተማ ነች። ከልጅነት የጀመረ የማስታውሰው ሁኔታ ነው እና ይህ ሁኔታ ሊጀመር የቻለው በአንደኛው ትምህርት ቤት ወይዘሮ ሽመቤት ትምህርት ቤት ውስጥ ሲሎም ኢትዮጵያ የሚባል የመጓዳ ድርጅት የሆነ ነገር ለመስራት ሄደው አንድ ወጣት ልጅ ይወድቃል። ምሮ ሰቶ ይወድቃል እና ፓስተሩ እና ባለቤቱ ያንን ልጅ ሆስፒታል ሲወስዱ በዲሃይድሬሽን ያ ሁኔታ እንደተፈጠረ ስለተገነዘቡ ወዲያው ኢሚዲየት ላይ ያን ጉድጓድ መስቆፈር አለን ብል ብለው ያንን ጉድጓድ ለሽም በይ ትምህርት ቤት አስቆፈሩ። እኛም ያንን ሁኔታ ሰምተን ከነሱ ጋር ግንኙነት ፈጥረን የሌሎቹ ትምህርት ቤቶች ጉድጓድ እንዲቆፈር ለማድረግ ችለናል ማለት ነው። መነሻ ይሄ ነው። አንድ ጉድጓድ ለመቆፈር ምን ያህል ያስፈልጋል? እንግዲህ ባለፉት ጊዜያቶች ስናስቆፍር በአሜሪካን ዶላር ወደ 6 ሺህ ዶላር ድረስ ያወጣል። በአሁኑ ጊዜ እንግዲህ ከዛ ከፍ እንደሚል ነው የምንገምተው። 7 ሺህ እስከ 8 ሺህ ዶላር ድረስ አንድ ጉድጓድ ያስቆፍራል። ሌላው መጥቀስ የምፈልገው ነገር የአህር ጉድጓድ ብዙ ጊዜ ተፈጥሮው ድንጋያማ በመሆኑ ለመቆፈር በጣም ያስቸግራል እና በእጅ ነው የሚቆፈረው። መኪናውን በማሽን ለመቆፈር አቅሙም የለንም። በእንደዚህ አይነት ስለ ሁኔታ ስለምንሰራ ትንሽ ጊዜ ይወስድብናል። ወደ ሌሎች ውስጥ ከውሃ ጉድጓድ ቁፋራ ውጭ ሌላ ምንድን ነው የምታደርጉት? ከውሃ ጉድጓድ ቁፋሮ ሌላ በትምህርት ቤቶች አካባቢ ላፕታፕ የመሳሰሉትን ሌሎች የትምህርት ቁሳቁሶችን እንደ ግሎብ ማፕ የመሳሰሉትን እናቀርባለን። ከዚህ በፊትም የተለያዩ ኮምፒውተሮችን ለተለያዩ ትምህርት ቤቶች ሰጥተናል። ማፖችን፣ ግሎብስ ለትምህርት ቤቶች አበርክተናል። እስካሁን የተደረገው ቢያስደስተኝም ገና ብዙ ብዙ የሚደረግ ነገር አለ ይላሉ። ሌላዋ የማህበሩ ቦርድ አባል ወይዘሮ ንግስት አርአያ፣ በጣም ቢያስደስተኝ አሁን አንድ አራት ትምህርት እና ልጆች በእውነት ንጹህ ውሃ እያገኙ ሲታጠቁ ሲሉ እያየናቸው ነው በቪዲዮ እና እሱ፣ በጣም በጣም እጅግ በጣም ያስደስተኛል። ምክንያቱም ውሃ መቼም ያው ህይወት ነው እና በጣም አስፈላጊ ነገር ነው። እና አንዳንድም ኮምፒውተር ምናምን የረዳናቸው ናቸው። በተለይ ለሀይ ስኩል ተማሪዎች በጣም ኢምፖርታንት የሆኑ ኮምፒውተርና ፕሮጀክተርስ ምናምን የሰጣቸው በጣም ያስደስተኛል። እሱ ግን ገና ብዙ ብዙ የሚሰራ ነገር አለ። ማህበሩ ለሁሉም የሐረር ልጆች ክፍት ቢሆንም አብዛኞቹ የቀድሞ የመድኃኔዓለም ትምህርት ቤት ተማሪዎች መሆናቸውን ተነግሮናል። በዕለቱ ታዳሚ ከነበሩ እንግዶች መካከል ወደ አሜሪካ ከመጡ ከአምሳ ዓመታት በላይ የሆናቸውን አቶ አባተን ብዙዎቹን ጋሽ አባተ የሚሏቸውን እንግዳ አገኘናቸው። ናቸው የሐረር መድኃኔ ዓለም ትምህርት ቤት ሲቆረቆር ነበሩ። እድሜያቸው ሰማንያዎች ውስጥ አሁን እዚህ ካገኟቸው እዚህ ከተሰበሰቡት ውስጥ እርሶም የሚያውቋቸው አሉ። ከበርሶ ተማሪ በነበሩ ጊዜ የነበሩ አሉ። ማንም ማንም ሐረር ሄደው ያውቃሉ? በቅር እንኳን ያለን ኢትዮጵያን በአጠቃላይ ብትለኝ የመጨረሻ ያየሁት ኢትዮጵያን ከአርባ አራት ዓመት በፊት ነው። አቶ አባተ በማህበሩ አባላት ስራ ግን መደሰታቸውን ይናገራሉ። ማህበሩ የሚሰራ በጣም አደንቃለሁኝ። በተለይ በየትምህርት ቤቱ የውሃ ጉድጓድ እንዲማስና ሰው በንጹህ ውሃ እንዲያገኝ ማድረጋቸው

ሶሻል አክቲቪስት ሆነው እንደዚህ ሲሰሩ አደንቃሉ። አሁን ፖለቲካው ሰላም ኢትዮጵያ በሌለበት ጊዜ ይህንን ማድረግ መቻላቸው የሀረር ልጆች በጣም አደንቃቸዋለሁ፣ ደስ ብሎኛል። ተወልደው ያደጉት ሀረር ውስጥ ሸንኮር እየተባለ በሚጠራው አካባቢ መሆኑን የሚገልጹት የማህበሩ ምክትል ፕሬዚደንት ማእሾ አብርሃ ደግሞ ከአትላንታ ነው የመጡት። ከተማሪ ቤት ጓደኞችና አብሮ አደጎች ጋር ለመሰባሰብ ከሚሰጣቸው ደስታም ሌላ ያደጉበትን ማህበረሰብ ወደ ኋላ ተመልክቶ የመርዳትን አስፈላጊነት ነግረውናል። ስለ ማህበሩ እንቅስቃሴም ይህን ብለዋል። ይህንን ዝግጅት እንግዲህ የዛሬ አመትም ኦሃዮ ላይ ዘጋጅተን ነበር እና አመት ሙሉ ፕላን አድርገን እንግዲህ አሁን ከያገሩ ከያቅጣጫው ከብዙ ቦታ የሚቀረ ልጆች አሉ። እኔም ከእነሱ ጋር ብሬ እዚህ ፕሮግራም ላይ ለመሳተፍ ነው የመጣሁት እና እዚህ በመገኘቴ በጣም ደስ ብሎኛል። ብዙ አብሮኝ የተማሩ ያደጉ የሐረር ልጆችን አግኝቻለሁ እና ወደፊትም እንግዲህ ለዓላማችን ተሳካሚ የሚያገለግሉን ብዙ ፕሮግራሞችን፣ ሀሳቦችን እና የማቴሪያልም ሰፖርት እናገኛለን የሚል ተስፋ ለኝ እና እዚህ በመገኘት በጣም ደስ ብሎኛል። ማህበራችሁ ምን አድርጓል እስካሁን? ማህበራችን እንግዲህ እስካሁን እንትን ያተኮረው የውሃ ጉድጓድ ለመቆፈር ነው፣ ሐረር ለሚገኙ ተማሪዎች። በሐረር ውስጥ ከፍተኛ የውሃ እጥረት አለ። እና ለስፔሻሊ ደግሞ ትምህርት ቤቶች የውሃ እጥረት አለባቸው። እና ለሀረር ከተማ ለሚገኙ ስድስት የሚሆኑ ትምህርት ቤቶች ውሃ ጉርጓድ ያስቆፍረናል። አሁንም ስራቸው የተጀመሩ ቁፋሮች አሉ፣ መጠናቀቅ ላይ ያሉ እና ሌሎችም ቀሪዎች ትምህርት ቤቶች ውሃ ያስፈልጋቸዋሉ። ለእነሱ ደግሞ ውሃ ለማቅረብ ነው አላማችን ቁፋራውን። ከዛ በተጨማሪ ደግሞ ሌሎችም የትምህርት ቁሳቁሶችን ለትምህርት ቤት ለምሳሌ የትምህርት ቤት እንትን ዋይት ቦርድ፣ ግሎብ፣ ማስመሪያ የመሳሰሉትን ለተማሪዎች ገዝተን ኮምፒውተር አበርክተናል። እንደዚሁ ደግሞ ለክሊኒኮች አረርዳሉ ክሊኒኮች የሕክምና መሳሪያዎች፣ የዲያቤቲክ መድኃኒቶች፣ መርፌ የመሳሰሉትንም እዚህ አካባቢ ካሉ እንትኖች ሰብስበን ደጓሚዎች ሰብስበን ልከናል። እና በእንደዚህ በእንደዚህ አይነት መልኩ ነው እንግዲህ ለማህበረሰቡ እየረዳን ያለ ነው እና አላማችንም በትምህርት ቤት እና አካባቢ ነው፣ በዛ ዙሪያ ነው ማለት ነው። በእለቱ በተካሄደው ዝግጅት ከነበረው ሁኔታ ጥቂቱን አቶ ዮሐንስ እንደሚከተለው ይገልጹታል። እንግዲህ የዛሬው ዝግጅት ያው ከመገናኘት ያልተያየ ሰው ከመተያየት በላይ ሪፖርት አቀረበ እስከዛሬ የተሰራው ወደፊት ደግሞ ምን እንዳሰብን ሪፖርት አቀረብን። ሌላ ደግሞ የገንዘብ ማሰባሰብ ያደረግን አሁንም እንደውም ኦክሽን እየተካሄደ ነው ያለው እና አንድ ቤተሰብ እንዳውም አንድ ጉድጓድ ሙሉ ወንድማማችና እህትማማቾች ናቸው እናስቆፍራለን ብሎ ፕሌጅ አደረጉ ማለት ነው። የማህበሩ ተጋባዥ እንግዳ በመሆን ፕሮፌሰር ሀይሉ ክንዴ፣ ፕሮፌሰር ታደሰ ወልደ ጊዮርጊስ እንዲሁም ዶክተር አብደላ ኦስማን ከያሉበት ሆነው የማህበሩን አገልግሎት ማስፋት ስለሚቻልበት ሙያዊና ጥናታዊ ንግግሮችን አሰምተዋል። በዝግጅቱ ወቅት የገቢ ማሰባሰቢያ የተካሄደ ሲሆን በጨረታ የቀረቡ ስዕሎችም ተሸጠዋል። በዚህ ዝግጅት የተጠናቀረውን ሙሉ ዘገባ በሌላ ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የአዲስ ዓመት ልዩ ቅንብር በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርን። በድጋሚ አዲሱ ዓመት የሰላም የጤና የደስታ እንዲሆንላችሁ እየተመኘን በቀጣዩ የአስፋው ጽጌ የሰላም ይሁንልን ዜማ እንሰነባበታለን። ሰላም ደና ደሩ።